ለኮቪድ-19 ሕክምና ድጋፍ መስጫ የሚውሉ ቁሳቁስ መሳሪያዎችና አቅርቦቶችን ለመላ አፍሪካ ለማከፋፈል ቦሌ ዓለም አቀፍ አውሮፕላን ጣቢያን ዋና መናኸሪያ ለማድረግ የወሰነው የዓለም የምግብ መርሃ ግብር ደብሊውኤፍፒ ዛሬ ስራ ጀምሯል። እስክንድር ፍሬው ተጨማሪ አለው። አዲስ አበባ የኮቪድ-19 መከላከያ መሳሪያዎች ማከማቻ እንደዚሁም ማከፋፈያ ሆና ቀጥላለች። በአብይ አህመድ ጃክማ ኢኒሼቲቭ አማካኝነት የመጡት የተለያዩ አቅርቦቶች ከአምሳ በላይ ለሚሆኑ የአፍሪካ ሀገራት ተሰራጅተው የተጠናቀቁት በቅርቡ ነው። ከዚሁ ከቦሌ አውሮፕላን ማረፊያ በመነሳት እነሆ የዓለም የምግብ ፕሮግራምም ለተመሳሳይ ተግባር አዲስ አበባን መርጧል። የተባበሩት መንግስታት የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር እና ተወካይ ስቲቨን ዌር ኦማሞ እንዳሉት አዲስ አበባ የተመረጠችው በተለያዩ ምክንያቶች ነው። መጀመሪያ የኢትዮጵያ መንግስት ይህንን የሚያየው ለዓለም አቀፉ ጥረት የሚያደርገው አስተዋጽኦ አካል አድርጎ ነው እና የሚያገኙት ጥቅም ጉዳይ አይደለም። የእኛን ጥያቄ እንዲቀበሉ ያደረጋቸው ምክንያቱም ይሄ የእውነትም ኢትዮጵያ ለዓለም አቀፉ ጥረት እንደ መሪ እና እንደ አመቻች የምታደርገው አስተዋጽኦ አካል ነው። ይህ አንዱ ነጥብ ነው። አዲስ አበባ ደግሞ ማዕከል ለመክፈት ተመራጭ የሚያደርጓት ብዙ በጎ መገለጫዎች አሏት። ሁለተኛው ነጥብ ደግሞ የኢትዮጵያ አየር መንገድ እዚህ መኖር ነው እና የኢትዮጵያ አየር መንገድ ጭነቶችን ለማሰራጨት ከፍተኛ አቅም አለው፣ ዓለም አቀፍ ደረጃውን የጠበቀ አቅም። በዚህ ሂደት ውስጥ ጥቅም ላይ ሊውሉ የሚችሉ የጭነት ማመላለሻ አውሮፕላኖችም በበቂ ቁጥር አሉት። ስለዚህ የኢትዮጵያ አየር መንገድ በዚህ ሂደት ቁልፍ ተዋናይ ነው፣ የሚገኘውም በበረራው ኢንዱስትሪ ዓለም አቀፍ መናኸሪያ በሆነችው በአዲስ አበባ ነው። ዲ ሶስተኛው ምክንያት ደግሞ ኢትዮጵያና አዲስ አበባ በዲፕሎማሲ ማዕከልነት ያላቸው ስም ነው። አብዛኛዎቹ ሀገራት እዚህ ኤምባሲ አላቸው። የአፍሪካ ሕብረት መቀመጫም እዚሁ ነው ነው ያሉት። የአፍና የአፍንጫ መሸፈኛ ወይም ማስክ፣ የእጅ ማጽጃ ሳኒታይዘሮች፣ መተንፈሻዎች ወይም ቬንትሌተሮች፣ እንደዚሁም ሌሎች አቅርቦቶች የተካተቱበት የመጀመሪያው ድጋፍ ወደ ተለያዩ የአፍሪካ ሀገራት መላኩንም ዳይሬክተሩ ተናግረዋል። ከጃክማ ፋውንዴሽን እና ከዓለም ጤና ድርጅት ያገኘናቸው አቅርቦቶች አሉ። እየተነጋገርን ባለንበት በዚህ ሰዓትም ወደ አህጉሪቱ የተለያዩ አካባቢዎች እየተሰራጩ ነው። ከዓለም ጤና ድርጅት የተላከው ወደ 32 የአፍሪካ ሀገራት፣ ከጃክማ ፋውንዴሽን የመጣው ደግሞ ወደ 48 አፍሪካ አገራት እየተላከ ነው። የማዕከሉ ሀሳብም ይኸው ነው። አቅርቦቶቹ እዚህ ይመጣሉ፣ እናከማቻለን፣ በተገቢው መንገድ አዘጋጅተንም እናሰራጫለን ነው ያሉት። የትኛው አቅርቦት በምን ያህል መጠን ለየትኞቹ የአፍሪካ አገራት ይላካል የሚለው የሚወሰነው በለጋሾቹ ድርጅቶች መሆኑንም የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር ተናግረዋል። ሰላሳ ሁለቱ አገራት ለምሳሌ በዓለም የጤና ድርጅት የተመረጡ መሆናቸውን ጠቅሰዋል። የአዲስ አበባ ማከማቻና ማከፋፈያ ማዕከል እንደ ሁለተኛ ደረጃ የሚወሰድ መሆኑንና ዋነኛዎቹ ማዕከላት በቻይና በአውሮፓና በእስያ እንደሚሆኑም አብራርተዋል። በአፍሪካ አህጉር በአክራና በጆሀንስበርግ የአዲስ አበባይነት ተጨማሪ ሁለተኛ ደረጃ ማዕከላት እንደሚከፈቱ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።